ማህደረ ዜና ጋዛም ከሰዎች መኖሪያነት ወደ አስከሬን ማምረቻነት ተለውጣለች። የምዕራባዊ ዮርዳኖስ ወንዝ ዳርቻ ቀበሌ መንደሮች የሰዎች መገደያም፣ መታሰሪያም፣ መሰቃያ ማዕከላት ሆነዋል። ሊባኖስ አስከሬን፣ ቁስለኛም፣ ተፈናቃይ ትቆጥራለች። ሰሜን እስራኤል በሮኬት ሚሳይል፣ ድሮን ወጀቦም ትሸማቀቃለች። የተባበሩት መንግሥታት ድርጅት ያዘመተውን ሰራዊት ደህንነት ማስጠበቅ ተስኖት ግራ ቀኝ ይላጋል። ድርጅቱም የአውሮጳ ሕብረትና ሌሎችም ዛሬም እንዳምነው ተኩስ ይቁም ይላሉ። ዩናይትድ ስቴትስ ጦር መሳሪያዎቿን በመርከብ ዲፕሎማቶቿን በአውሮፕላን ወደ እስራኤል ትልካለች። ኢራንና እስራኤል ለቀጥታ ውጊያ ይዛዛታሉ። መካከለኛው ምስራቅ የጦርነት ትርምስ ማዕከል የዛሬ ርዕሳችን ነው። ላፍታም አብራችሁን ቆዩ። ሰኔ ነው 1948። ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። ሃይፋ ወደብ ላይ ለዘመናት የተውለበለበው የብሪታንያ ባንዲራ ወረደ። የብሪታንያ የበላይ ጠባቂነት አገዛዝም አበቃ። በፍልስጤም የብሪታንያ የመጨረሻው ኮሚሽነር ወይም አገረ ገዢ ጄኔራል ሰር አለን ጎርደን ካኒንግሃም ባንዲራውን ሲያወርዱ የሰላሳ አንድ ዓመት ውጊያ መሥዋዕትነት፣ ሙግትና ውዝግብ ለዚሁ ነበር። አይነት አሉሉ የጻፉም በብሪታንያ ባንዲራ ምትክ የአዲሲቱን ሀገር አዲስ ባንዲራ የሰቀሉት የመጀመሪያው የእስራኤል ጠቅላይ ሚኒስትር ዴቪድ ቤን ጎሪዮን ግን በእስራኤል ሀገረ መንግሥት ታሪክ ከሚዘከሩ ታላላቅ ዕለታት አንዱ አሉት። ብቻ ያምድር ያገዛዝ ጀንበሩ የጠለቀችበትን ሀያል ሽሮም አዲስ ሾመ። ከክርስቶስ ልደት ሺ ዘጠኝ መቶ ዓመታት በፊት ከሜሶፖታሚያ ወይም ከሌቬንት የፈለሰው ጥንታዊ የሂብሩ ነገድ ከሰፈረበት ጊዜ ጀምሮ የሚደረገው ውጊያ መገዳደልም በአዲስ ዘመንና ሁኔታ ቀጠለ። እንደ ሙሴ ሁሉ ፈርዖኖች ከዳዊት ዝማሬ ከሰለሞን ጥበብ እኩል ተዋጊዎች ከክርስቶስ ስብከት ጸሎት ምህላ እኩል የመስቀል ጦረኞች ከመሐመድ ስግደት ሩኅሩህነት ባልተናነሰ ገዳዎች ተፈራርቀውበታል። ጁዳይዝም፣ ክርስትና፣ እስልምና ለሰው ልጅ በጎ የማድረግን አስፈላጊነት እንደሰበኩበት ሁሉ ዳዊት ፈርዖን፣ ሴንክራይፕ ናቡነከደናጾር፣ ፔቶሎሚ፣ ሄሮድ፣ ጎድፍሬይ፣ ሳላሕዲን፣ ሌሎችም ገለው አስገብረው ገዝተው ለሌላ ተረኛ ገብረው ተሰናብተውበታል። መካከለኛው ምስራቅ ዘንድሮም ከፀሐይ በታች አዲስ ነገር የለም እንዳለው የዚያ ምድር ጠቢብ ጉልበተኞች ገድለው ወይ አስገድለው ይፎክሩበታል ያው ሌላ ተረኛ ገዳይ እስኪተካቸው ከጦረኞቹ የመጨረሻው ሟች ያሕያ ሲኖዋር ናቸው። ባለፈው ሳምንት ከዋሽንግተንና በርሊን እንደሰማ ነው እስራኤል የሐማሱም መሪ መግደሏ ሰላም በማያውቀው ምድር ሰላም ለማውረድ ጠቃሚ ነው። የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ቀዳሚው ናቸው። የሐማስ መሪ መሞት የፍትህ መስፈንን ያሳያል። የእሱ እጅ የአሜሪካኖችና፣ የእስራኤሎች፣ የፍልስጤሞችና፣ የጀርመኖች፣ የሌሎች የብዙዎች ደም አለባቸው። ይህንን እድል ለሰላም ሐማስ ለማይኖርባት ጋዛ የተሻለ መጻኢ እድል ለማስፈን እንድንጠቀምበት ለእስራኤል ጠቅላይ ሚኒስትር ነግሬያቸዋለሁ። የኢራንንም ጉዳይ ለመነጋገር ተስፋ አደርጋለሁ። እስራኤል፣ ዩናይትድ ስቴትስ፣ የአውሮፓ ህብረት፣ ብሪታንያና ተባባሪዎቻቸው በአሸባሪነት የሚወነጅሉት ሐማስ የተመሰረተው በ1987 ማብቂያ ነበር። ሰው ታሪክን መመዝገብ ከጀመረበት ጊዜ ጀምሮ ቤንጎሪዮን ታላቅና ታሪካዊ እስካሉት ዕለት ድረስ ያ ምድር በእርግጥ ሰላም አያውቅም። ከታሪካዊው ለት በኋላ ሐማስ እስከተመሠረተበት ጊዜ ድረስ ብቻ አረቦች፣ እስራኤሎች፣ ፈረንሳዎች፣ ብሪታንያዎች፣ አሜሪካኖች፣ ፋርሶች ተዋግተውበታል። እስራኤል ከ1972 ጀምሮ ከቤይሩት እስከ ፓሪስ ከለንደን እስከ ቱኒስ ከአቴንስ እስከ ዱባይ እስከ ደማስቆ የተሰደዱ እዚያው ፍልስጤም ውስጥ የተሸሸጉ በዊልቸር የሚጓዙ በሽተኞችን ሳይቀር በርካታ የፍልስጤን ቡድናት መሪዎችን ገድላለች። ሺዎችን አስራለች። ከሲንዋር በፊት አምናና ዘንድሮ ብቻ እስማኤል ሐንያህና ሐሰን ነስረላህን ጨምሮ ዐሥራ ስድስት የሐማስና የሕዝቡላህ መሪዎችን ገድላለች። ባይደን ያሉት ሰላም ግን እስከ ሲንዋር መገደል ድረስ እንዳልነበረ ሁሉ ከሲንዋር መገደል በኋላም በርግጥ እስካሁን የለም። የአውሮፓ ሕብረት የውጭ ግንኙነት ኃላፊ ጆሴፍ ቦሬል ባለፈው ሳምንት እንዳሉት ደግሞ የእስራኤል ታጋቾች ዛሬም አልተለቀቁም። ከሞት የተረፈው የጋዛ ሕዝብ ግን በረሃብ ጭምር እየተቀጣ ነው። ይሁንና ታጋቾቹ እስካሁን አልተለቀቁም። ወደ ጋዛ የሚገባው የሰብዓዊ እርዳታ በሚገቡ ካሚዮኖች ቁጥር ሲለካ ጦርነቱ ከተጀመረ ወዲህ እጅግ ዝቅተኛ ደረጃ ላይ ነው። ስለዚህ ረሃብ እንደ ጦር መሳሪያ እያገለገለ ነው። አራት መቶ ሺህ ህዝብ ከሰሜን ወደ ደቡብ ከደቡብ ወደ ሰሜን እንዲሄድ ታዟል። እነዚህ ሰዎች ተዳክመዋል፣ እንደገና መጓዝ አይችሉም። የልዕለ ኃያሊቱ ሀገር መሪ ጆ ባይደን የዛሬ ውሎ ማደሩን ለማያውቀው ለጋዛ ህዝብ የወደፊቱ ኑሮው እንዲስተካከል የእስራኤል ጠቅላይ ሚኒስትርን ተማጽነዋል። እውቁ አሜሪካዊ የምጣኔ ሀብት ታዋቂ ጄፍሬይ ሳክስ በቅርቡ እንዳሉት የአሜሪካ የፖለቲካ ስርዓት ክህደት፣ ጭካኔ፣ በኃይል የማንበርከክ ስልትን የወረሰው ከብሪታንያ ኢምፓየር ነው። በ1948 የስካያኔውን የፍልስጤም ግዛት ለተጨማሪ ትርምስ አጋልጣ የወጣቸው ታላቋ ብሪታንያ ለዘመናት እንደኖረችበት ሁሉ ዛሬም ከዋሽንግተን ቴልአቪቭ መሪዎች ጎን ቆማ እልቅት ፍጅቱን ታጋግማለች። የብሪታንያ ገዢዎች ፍልስጤም ይባል የነበረውን ግዛት ጥለው ከወጡበት ጀምሮ እስከ 1967 ድረስ ጋዛን የተቆጣጠረችው የግብፅ መሪዎች ደግሞ የሰብአዊ መብት ተሟጋች ሳራ ዋይትሰን እንዳሉት ከዚያች መከረኛ ግዛት ውድመት፣ ከህዝቧ እልቂት፣ ስቃይ፣ ሰቆቃም የሚያገኙትን ትርፍ ያሰላሉ። ፕሬዝደንት ሲሲ እስራኤል ጋዛና ሊባኖስ ውስጥ በከፈተችው ጦርነት የተፈጠረውን ቀውስ ለራሳቸው ጥቅም አውለውታል ራሳቸውን በጣም ተፈላጊ አደራዳሪ በማድረግ በእውነቱ እዚያው ግብፅ ውስጥ ያለውን አሰቃቂ የሰብአዊ መብቶች ጥሰትን፣ በጣም ስር የሰደደውን የመንግስት ሙስናን ለመደበቅ እየተጠቀሙበት ነው። ሐማስ አምና መስከረም ደቡባዊ እስራኤልን ወሮ ከ1100 በላይ የእስራኤልና የሌሎች ሀገራት ዜጎችን ገልሏል በመቶ የሚቆጠሩ ሰዎችን አግቷል። ከታጋቾቹም የተወሰኑት በድርድር ሲለቀቁ አንድ መቶ ያክሉ ዛሬም እንደታገቱ ነው። የእስራኤል መሪዎች አምና እንደፎከሩት ታጋቾቹን እስካሁን አላስለቀቁም። ሐማስንም ብዙ መሪዎቹን ይግደሉ እንጂ ሙሉ በሙሉ አላጠፉትም። ጋዛ ግን በርግጥ ወድማለች። አርባ ሁለት ሺህ ነዋሪዎቹ አልቀዋል። ወደ መቶ ሺህ የሚጠጉ ቆስለዋል። አብዛኞቹ ሟች ቁስለኞች ወትሮም በድህነት ይማቅቁ የነበሩ ሴቶች፣ አዛውንቶች ወይም ክፉ ደጉን የማያውቁ ሕፃናት ናቸው። መገናኛ ዘዴዎች እንደዘገቡት ከአምና መስከረም ወዲህ የእስራኤል ጦርና ሰፋሪዎች ምዕራባዊ ዮርዳኖስ ወንዝ ዳርቻ ላይ በከፈቱት ጥቃት ከሰባት መቶ ሰባ በላይ ፍልስጤማውያን ተገለዋል። ከ11 ሺ በላይ ታስረዋል። የተባበሩት መንግስታት ድርጅት እንዳስታወቀው ደግሞ ጋዛ ውስጥ ብቻ 220 ሰራተኞቹ ተገልለዋል። ዓለም አቀፉ ድርጅት ከተመሰረተም ከ1945 ወዲህ በአጭር ጊዜም በርካታ ሰራተኞቹ ሲገደሉ የጋዛው የመጀመሪያው ነው። እዚያው ጋዛ ውስጥ ከአንድ መቶ ሰባ በላይ ጋዜጠኞችና የመገናኛ ዘዴ ሰራተኞች ተገለዋል። የእስራኤል መሪዎች የጋዛው እልቂት ጥፋትና ውድመት በቀጠለበት ባለፈው መስከረም ሊባኖስ ያዘመቱት ጦራቸው ደግሞ ከባርጃም እስከ ቤይሩት የሚገኙ ከተማ፣ መንደር፣ መንገድ ድልድዮችን እያወደመ ነው። የሊባኖስ የጤና ሚኒስቴር እንዳስታወቀው ከ2100 በላይ ሰዎች ተገልለዋል። የእስራኤል መከላከያ ሚኒስትር ዮአቭ ጋላንት በቅርቡ ለእስራኤል የሰሜን ግንባር ጦር አዛዦች እንደነገሩት ግን ጦራቸው ሂዝቡላህን አሽመድምዶ ጥሎታል። ሂዝቡላህ ተሽመድምዷል የተሰበረ ድርጅት ነው። ጠቃሚ የእዝና የቁጥጥር አቅም ሳይኖረው ጭንቅላቱን ብቅ ለማድረግ አይሞክርም። በሁሉም ደረጃ ያሉ መሪዎቹን አጥቷል። በፖለቲካው፣ በጦሩ፣ በውሳኔ ሰጪ አካላቱ የነበሩትን አጥቷል። ይህን እድል መጠቀም አለብን። ግባችን የሰሜን እስራኤል ነዋሪዎችን በሰላም ወደ የቤታቸው መመለስ ነው። በጋላንት ቃል የተሽመደመደው ሕዝቡላህ ባለፈው ቅዳሜ የሰደደው ሰው አልባ አውሮፕላን ሲሴሪያ ከሚገኘው የጠቅላይ ሚኒስትር ቤንያሚን ኔታንያሁ መኖሪያ ቤት አጠገብ የሚገኝ ሕንፃን መጥቷል። ጀሩሳሌም ፖስት የተባለው ጋዜጣ እንደዘገበው የእስራኤል መሪዎች በአንድ ጊዜ ጋዛ፣ ምዕራባዊ ዮርዳኖስ ወንዝ ዳርቻና ሊባኖስ ላይ በከፈቱት ወታደራዊ ዘመቻ ወደ 700 የሚጠጉ የእስራኤል ወታደሮች ተገለዋል። ለጦርነቱ ከ67 ቢሊዮን ዶላር የሚበልጥ ከስክሰዋል። እርግጥ ነው እስራኤል ገንዘብ ብትፈልግ የአሜሪካ ካዝና፣ ጦር መሳሪያ ብትሻም የአሜሪካ መጋዘን ለእስራኤል ክፍት ነው። የአሜሪካ መገናኛ ዘዴዎች እንደዘገቡት የፕሬዝደንት ጆ ባይደን አስተዳደር ከአምና መስከረም እስከ ነሐሴ ድረስ ብቻ 50 ሺህ ቶን የሚመዝኑ የተለያዩ ቦምቦች፣ ሚሳይሎች፣ የአየር መቃወሚያዎችና ጥይቶች ለእስራኤል አስታጥቋል። ከ12 ቢሊዮን ዶላር የሚበልጥ ረድቷልም። ባለፈው ሳምንት ደግሞ ዩናይትድ ስቴትስ ተዓድ በሚል ምህጻረ ቃል የሚጠራውን ልዩ ጸረ ሚሳኤል ሚሳኤል ለእስራኤል አስታጥቃለች። መሳሪያውን የሚዘውሩ ከዘጠና የሚበልጡ የአሜሪካ ወታደሮችም ይዘምታሉ። የእስራኤል መንግሥት ቃል አቀባይ ዴቪድ ሜንሰር ባለፈው ማክሰኞ እንዳሉት ግን የአሜሪካ ጦር መሳሪያ እንጂ ወታደር እስራኤል እንዲሰፍር መንግስታቸው አልጠየቀም። የአሜሪካ ወታደሮች እስራኤል መሬት ላይ እንዲሰፍሩ እስራኤል ጨርሶ ጠይቃ አታውቅም። እነዚህ የአሜሪካ ወታደሮች የታድን የመከላከያ ሚሳኤል የሚተኩሱ ናቸው። መሳሪያው ኢራን እኛን ለመምታት የምታስፈራራበትን በየትኛውም አቅጣጫ የሚወነጨፉ ሚሳይሎችን ከየትኛውም ርቀት ሰማይ ላይ የሚቀልብ ነው። በስድስት ግዙፍ ተሽከርካሪ የሚጫነው የሚሳኤል ስርዓት እያንዳንዱ ስምንት አፈሙዝ አለው። አንዱ ባትሪ አንድ ቢሊዮን የአሜሪካን ዶላር ያወጣል። ለመተኮስ አንድ መቶ ያክል ወታደር ያስፈልገዋል። ኢራንና በኢራን የሚደገፉ የመካከለኛው ምስራቅ ቡድናት የአሜሪካ ወታደሮች እስራኤል ከሰፈሩ በሌሎች የአካባቢው ሀገራት የሰፈረውን የአሜሪካ ጦርም ጭምር እንደሚያጠቁ በተደጋጋሚ እየፎከሩ ነው የሰማቸው እንጂ በእርግጥ የፈራቸው የለም። እስካሁን ፕሬዚደንት ጆ ባይደን ጦር መሳሪያውን በመርከብ ወደ እስራኤል በላኩ በሳምንቱ ውጭ ጉዳይ ሚኒስትራቸውን በአውሮፕላን በዚህ ሳምንት ለመላክ አቅደዋል። ውጭ ጉዳይ ሚኒስትር አንቶኒ ብሊንከን የጋዛ ጦርነት ከተቀሰቀሰ ወዲህ አካባቢውን ሲጎበኙ ያሁኑም አስራ አንደኛቸው ይሆናል። የጉዟቸው ዓላማ በሙሉ ሰላም ለማስፈን እንደሆነ በየጊዜው አስታውቀዋል። ቃል ግን ድርጊት አልተከተለውም። ከተፋላሚ ኃይላት አንዱን እያስታጠቁ ሌላውን እየቀጡ እሸመግላለሁ አይነት ዲፕሎማሲንም ዓለም ከቀዝቃዛው ጦርነት ፍጻሜ ወዲህ በግዱ እየለመደው ነው። መገዳደል፣ ጦርነት፣ ደካማን የማስገበር እልህንም እንደለመደው ቀጥሎበታል። በቅርብ ዘመን ሰላም በማለታቸው ሳዳት ካይሮ፣ ራቢን ቴላቪቭ አደባባይ በየወገኖቻቸው የተገደሉበት መካከለኛው ምስራቅም ዘላቂ ሰላም መስፈኑ ለብዙዎች ቢያንስ አሁን አጠራጣሪ ነው። ነጋሽ መሐመድ ነኝ። ቸር ያሰማን።